ጤናና አካባቢ እንደ ቀደምቱ ዓመታት ሁሉ ጎርጎሮሳዊ 2017 ዓ ም አዎንታዊና አሉታዊ አጋጣሚዎችን ሲያስተናግድ ሰንብቷል። የመንና ሌሎቹ ሁለት የአፍሪካ ሀገራት በኮሌራ ወረርሽኝ ክፉኛ የተመቱበት፣ በአንጻሩ ጊኒ ዎርም ጨርሶ ሊጠፋ መቃረቡ የተነገረበት አመት ነበር። የመሬት መንቀጥቀጥ ወጀብ፣ የተቀላቀለበት ኃይለኛ ንፋስና ሰደድ እሳትን የመሳሰሉ የተፈጥሮ አደጋዎች በመቶዎች የሚቆጠሩ ሰዎችን ሕይወት የቀጠፉበትና በቢሊየን ዶላር የሚገመት ንብረት የወደመበትም አመት ነው። የጀርመኗ ቦን ከተማም ዓለም አቀፉን የአየር ንብረት ለውጥ ተመልካች ጉባኤ በዚሁ አመት አስተናግዳለች። ጤና ይስጥልኝ የዝግጅታችን ተከታታዮች፣ እንደምንሰነበታችሁ ለጥቂት ደቂቃዎች ተሰናባችሁ፣ 2017 ዓ ም በዚህ ረገድ ያስተናገዳቸውን ኩነቶች አብረን እንቃኝ። አብራችሁን ቆዩ። በ2017 ጎርጎሮሳዊ ዓመት መጀመሪያ ቀናት ገደማ ነበር በጤናው ረገድ በተለይ ድሃ ሀገራት ውስጥ ተንሰራፍቶ የኖረው ጊኒዎርም ጨርሶ ለመጥፋት መቃረቡ የተነገረው። በቀድሞ የአሜሪካን ፕሬዚደንት ጂሚ ካርተር ማዕከል ይፋ የተደረገው ይኸው ዜና በሽታው አሁን በመላው ዓለም በ25 ሰዎች ላይ ብቻ መገኘቱን አመልክቷል የካርተር ማዕከል በዚህ ትል ላይ በተከፈተው ዘመቻ መሳተፍ ሲጀምር በጎርጎሮሳዊ 1980ዎቹ ዓመተ ምሕረት ውስጥ ማለት ነው በሀያ አንድ ሀገራት ውስጥ ሶስት ነጥብ አምስት ሚሊየን የሚሆኑ ሰዎች በዚህ ትል ተጠቅተው ነበር አሁን የጊኒ በመባል የሚታወቀው ይሄ ትል ይገኝባቸዋል ከተባሉት ሀያ አምስቱ ሰዎች ሶስቱ ኢትዮጵያ ውስጥ አስራ ስድስቱ ቻድ እንዲሁም ቀሪ ስድስቶቹ ደግሞ ደቡብ ሱዳን ውስጥ ነው የሚገኙት። ጊኒወርምን ለማጥፋት ዘመቻው ኢትዮጵያ ውስጥ ሲጀመር ችግሩ የታየው በደቡብና ደቡብ ምዕራብ የሀገሪቱ ክፍሎች እንደነበር የካርተር ማዕከል ድረገጽ መረጃ ይዘረዝራል። ይህን ያረጋገጡት በወቅቱ ዶችቨለ ያነጋገራቸው በኢትዮጵያ የካርተር ማዕከል ተጠሪ ዶክተር ዘሪሁን ታደሰ ስለ በሽታው ባህሪ እንዲህ ብለው ነበር። ኢትዮጵያ ውስጥ ይህ በሽታ ፕሮግራሙ ከሀያ ሁለት ሀያ ሶስት ዓመት በፊት ሲጀምር በደቡብ ክልል እንደዚሁም በጋምቤላ ውስጥ በስፋት ይገኝ ነበረ። አንድ ሺህ ሁለት መቶ ስልሳ ሁለት በላይ ህመምተኞች በሁለት ሺህ አንድ ሁለት ሺህ ሁለት ገደማ የተገኙበት ሁኔታ ነበረ። ከሁለት ሺህ አንድ ጀምሮ ይህ በሽታ በደቡብ የሚታይበት ሁኔታ የለም። ይህ በሽታ ከመጀመሪያው እስካሁን ድረስ እየተሰራጨ ያለው ቁጥሩ በከፍተኛ ደረጃ የቀነሰ ቢሆንም በጋምቤላ ነው። ምንድን ነው የዚህ የበሽታ መንስኤው? እንዴትስ ነው የሚሰራጨው? ይህ በሽታ ከአንድ ሰው ወደ ሌላ ሰው ነው የሚተላለፈው። በበሽታው የተያዘ ሰው መጀመሪያ የሚያሳያቸው ምልክቶች የሆነ የሰውነት ክፍሉ በተለይ ደግሞ ወደ እግር አካባቢ ያብጣል፣ በጣም ያሳክካል፣ ህመም አለው። ህመሙን ለማስታገስ ብለው ያን ተጠቂ ሰው ወደ ውሃ አካል ሲገባ ያ ትል ይፈርጣል፣ እጩ ወይንም እንቁላሉን ውሃ ውስጥ ይጥላል። ከዛም ህመምተኛ ህመሙ ይታገስለታል። ነገር ግን ትሉ መውጣቱን ይቀጥላል። ሙሉ በሙሉ ትሉ ከወጣ ቁመቱ እስከ አንድ ሜትር ሊደርስ ይችላል። ከወጣ በኋላ እንግዲህ ውሃው ይበከላል። ያ ሰውዬ ያንን ውሃ ሳያውቅ ከበከለ በኋላ ሌሎች ሰዎች ይመጡና ያንን በበሽታ የተለከፈ ውሃ በሚጠጡ ጊዜ ወደ አንጀታቸው ይገባል። የታማሚዎቹ ቁጥር መቀነሱ እውነት ቢሆንም ከበሽታው ባህሪ በመነሳት ሙሉ ለሙሉ ጠፋ ብሎ መናገር አዳጋች እንደሚሆንም አስገንዝበዋል። ከአዎንታዊው ዜና በተቃራኒ በጦርነትና በእርስ በርስ ግጭት በተንኮታኮተችው የመን በመቶ ሺዎች የሚቆጠሩ ዜጎች በኮሌራ መጠቃታቸው የተሰማውን በዚሁ ዓመት አጋማሽ ነበር። እስካሁን ባለው ጊዜም በጥቅሉ ኮሌራ የመን ውስጥ አንድ ሚሊየን ህዝብን አዳርሷል። ከሁለት ሺ የሚበልጡትንም ገድሏል። ኮሌራ በዚሁ ዓመት ዛምቢያንና ናይጄሪያንም ሲያስጨንቅ የሰነበተ ወረርሺ ነበር። የናይጄሪያ ሰባት ከተሞች በበሽታው የተጠቁ ሲሆን ሰማንያ ሰዎች በዚሁ ሰበብ መሞታቸው ተነግሯል። ሌላዋ በኮሌራ ወረርሽኝ የተጎዳችው አፍሪካዊት ሀገር ዛምቢያ ናት። የሀገሪቱ የጤና ጥበቃ ሚኒስቴር በዋና ከተማ ሉሳካ ከመስከረም አጋማሽ እስከ ታህሳስ መጀመሪያዎቹ ቀናት ድረስ 547 ሰዎች መያዛቸውንና አስራ አምስቱ ህይወታቸው በዚሁ ምክንያት ማለፉን ይፋ አድርጓል። ሌላው አፍሪካ ውስጥ ከፍተኛ ሞት የሚያስከትለውን የወባ በሽታ ለመከላከል የሚደረገው ጥረት ውጤት እያስገኘ መሆኑ ባይካድም ለምርመራ የሚፈለገው ተገቢው የገንዘብ ድጋፍ እየቀነሰ በመምጣቱ አዲስ ፈተና እንዳይሆን ስጋት መኖሩ የተሰማውም በዚሁ በተሰናባቹ ጎርጎሮሳዊ ዓመት 2017 የመጨረሻዎቹ ወራት ሲቃረቡ ነው። ባለፈው ጎርጎሮሳዊ ዓመት በ91 ሀገራት 216 ሚሊየን የወባ ታማሚዎች መኖራቸውን ይፋ ያደረገው የዓለም የጤና ድርጅት ከዚህ ቀድሞ በነበረው በ2015 ዓ ም ቁጥሩ አምስት ሚሊየን ብቻ እንደነበር ያስታውሳል። መሻሻል ሲገባው እየጨመረ የሄደው የታማሚዎች ቁጥርም በሽታውን ለመከላከል የሚውለው በጀት ያስከተለው ተጽዕኖ መሆኑን በድርጅቱ የወባ ጉዳዮች አስተባባሪ አመልክተዋል። ሌላው በዚሁ አመት የተሰማው ጤና ነክ ጉዳይ በካንሰር የሚጠቁ ሰዎች ቁጥር በፍጥነት እየጨመረ የመሄዱ ጉዳይ ነው። ተሰናባቹ 2017 ዓ ም ብክለትን በተመለከተ የደረሱ ጉዳቶች እየተጠቀሱ ብዙ የተነገረበት አመት ነበር ማለት ይቻላል። በየአመቱ 300 ሚሊዮን ቶን ፕላስቲክ ስራ ላይ እንደሚውል ያውቁ ይሆን? ጥናቶች የሚያሳዩት ከዚህ ሁሉ 14 በመቶ ብቻ ነው ዳግም በሌላ መልኩ ተሰርቶ ጥቅም መስጠት የቻለው። ከብቶች ሲታረዱ ከወዳቸው የሚገኘው የፕላስቲክ እቃ መያዣ እየበረከተ መምጣቱ ያሳሰባት ኬንያ በዚህ አመት ነው ይህን የእቃ መያዣ ላስቲክ ከስራ ውጭ ያደረገችው። ህንዶች ደግሞ የአየር ብክለት ሲያስጨንቃቸውን የከረመው ዘገባዎች እንዳመለከቱት ከጦርነትና ጥቃት ይልቅ በተበከለ አየርና ውሃ ምክንያት የሚሞተው ሕዝብ ቁጥር በየአመቱ እየጨመረ ሄዷል። ባለፈው ጥቅምት ወር አንድ የኒው ዴሊ ከተማ ነዋሪ ከቤታቸው ወጥተው እንደ ልባቸው መዘዋወር እንዳልቻሉ እንዲህ ነበር የገለጹት። በእርግጠኝነት ኒው ዴሊ በጣም ተበክላለች። ብክለቱ ሕይወቱን አዳጋች አድርጎታል። እናም እንደ እኔ ከሀምሳ ዕድሜ በላይ ላሉት አዝናለሁ። ትንፋሽ ሳያጥረን አንዲት ኪሎ ሜትር እንኳን መጓዝ አንችልም። ብዙ ጊዜ እንዲያውም ሊያፍነን ይደርሳል። የአየር ብክለቱ በድሃ ሀገራት ብቻ ሳይሆን በበለጸጉትም ለሰዎች ህይወት መቀጠፍ ምክንያት እየሆነ መሄዱ የተነገረውም በዚሁ አመት ነው ለምሳሌ ለንደን ከተማ ውስጥ ብቻ በየአመቱ በዚሁ ሰበብ ዘጠኝ ሺ ሰው እንደሚያልቅ የከተማዋ ከንቲባ ይፋ ያድርገዋል። የፕሬዝደንትነት መንበራቸውን ከተረከቡ አመት ያልደፈኑት የዩናይትድ ስቴትስ አወዛጋቢ ፕሬዝደንት ዶናልድ ትራምፕ በዚሁ በ2017 ዓ.ም ሰኔ መባቻ ላይ ነበር ሀገራቸው ከፈረመችው የፓሪሱ የአየር ንብረት ለውጥ መከላከል ስምምነት መውጣቷን የሚገልጽ ውሳኔያቸውን ለዓለም ይፋ ያደረጉት። ስምምነቱን የፈረሙት ሌሎች ሀገራት በየበኩላቸው በቃላቸው ከመጽናት በተጨማሪ የታለመውን ለማሳካት የሚያስችሉ እቅዶቻቸውን በየፊናቸው ለማሳወቅ ሲሞክሩ ታይቷል። ይህ የዓለማችን ግንባር ቀደም ከባቢ አየር በካይ አሜሪካ ውሳኔ ያመጣው የመደናገር ስሜት ሳይበርድ ነው እዚህ ጀርመን ቦን ከተማ ዓለም አቀፉ የአየር ንብረት ለውጥ ተከታታይ ጉባኤ የተካሄደው። በተቃራኒው የትራምፕ አስተዳደር የወሰደውን አቋም የሚቃወሙ የአሜሪካን የተለያዩ የማህበረሰብ ክፍሎች በጉባኤው ላይ ተገኝተው ድምጻቸውን ሲያሰሙ ሰንብተዋል። ዓለም አቀፍ ጉባኤውን በሊቀመንበርነት የመራችው በባህር ከፍታ መጨመር ምክንያት አደጋ የከበባት ፊጂ ደሴት ስትሆን ከመጥፋታችን በፊት ድረሱልን የሚል ጥሪዋን በፕሬዝደንቷ አማካኝነት ለዓለም አቅርባለች። ሕዝቦቻችንን አናሳፍራቸው። ይህ ማለት መጪዎቹን ሁለት ሳምንታትና ቀጣይ ዓመታት የፓሪሱ ስምምነት የሚሠራና እስከ ጎርጎሮሳዊ 2020 ዓ ም ድረስ የአየር ንብረትን የሚመለከተውን እርምጃ የሚደግፍ እንዲሁም የሚያራምድ እንዲሆን የምንችለውን ሁሉ እናድርግ። የፓሪሱ ስምምነት ያስቀመጣቸውን ግቦች ለመምታት ማድረግ የሚገባንን ሁሉ በቁርጠኝነት ማድረግ እንጂ ወደኋላ ማለት የለብንም። የተለየ ውጤት እንደማይታይበት ከመነሻው የተገመተው ይኸው ዓለም አቀፍ ጉባኤ ሲጠናቀቅ ታዲያ የፊጂ ፕሬዝዳንት ፍራንክ ባይኒማራማ የፓሪሱ ስምምነት ተግባራዊ የሚሆንበትን መመሪያ የማዘጋጀቱ ተግባር በወጉ ሊከናወን መቻሉን በመግለጽ በመጪው ዓመት ፖላንድ ታላኖአ ላይ ለመገናኘት ቀጠሮ ይዘው ነበር ተሰብሳቢዎቹን በመዝጊያ ንግግራቸው የተሰናበቱት በዚህ ጉባኤ ቦን ከተማ ከ ሀያ ሺ የሚበልጡ የጉባኤውን ተሳታፊዎች ለሁለት ሳምንታት አስተናግዳለች በዚሁ አመት የሰሜኑ ንፍቀ ክበብ የበጋ ወራት አጋማሽ ወጀብ የቀላቀለ ኃይለኛ ነፋስ በተለይ ሰሜን አሜሪካ ና አስያ በሚገኙ ሀገራት ቀላል የማይባል ጉዳት አድርሷል ሀርቪ የሚል ስያሜ የተሰጠው ሀያል ወጀብ ሂውስተን ና አካባቢው ላይ ያደረሰው ጥፋት የ90 ሰዎችን ህይወት ቀጥፏል። 198.6 ቢሊዮን ዶላር የሚገመት ንብረት ማውድሟል። ይህም በሀገሪቱ ታሪክ ሃሪኬን ሃርቪ ከፍተኛ ውጪ ያስከተለ የተፈጥሮ አደጋ ተብሎ እንዲመዘገብ አድርጎታል። ሌላው በሀያል ወጀብና አውሎ ነፋስ የተጎዳ ደግሞ የካሪቢያን ደሴቶችና አካባቢው ነው። ኢርማና ማሪያ የሚል ስያሜ የተሰጣቸው ተከታታይ ከባድ ወጀብ የቀላቀሉ አውሎ ነፋሶች በዶሜኒካን ና ፖርቶሪኮ ለሰዎች ህልፈት ምክንያት ሆነዋል። ኢርማ 134 ማሪያ ደግሞ 94 ገለዋል። በንብረት ላይ ያደረሱት ጉዳትም 166 ቢሊዮን ዶላር ተገምቷል። ከተፈጥሮ አደጋዎች መካከል ሜክሲኮን በዚሁ ተሰናባች ጎርጎሮሳዊ ዓመት መስከረም አጋማሽ ላይ የመታው የመሬት መንቀጥቀጥ ከ350 የሚበልጡ ሰዎችን ገሎ ስድስት ሺዎቹን ለጉዳት መዳረጉ ተመዝግቦለታል። ወቅቱ ሜክሲኮ የዛሬ 32 ዓመት የደረሰባትንና ና በሺዎች የሚቆጠሩ ዜጎቿን የፈጀውን የመሬት መንቀጥቀጥ የምታስብበት እንደነበር ነው የተነገረው። ባለፈው ህዳር ወር የኢራንና ኢራቅ ድንበር አካባቢን የመታው ሰባት ነጥብ ሶስት የተመዘገበው የመሬት መንቀጥቀጥ ቢያንስ ሶስት መቶ ሰላሳ ሰዎችን ገድሎ ሰባ ሺዎቹን ደግሞ ቤት አልባ አድርጓቸዋል። ድርቅ የሚያጠቃት የአሜሪካ ካሊፎርኒያ ግዛት ደግሞ እንደተለመደው በሰደድ እሳት ስትጠበስ ነው ዓመቱን ያሳለፈችው። መረጃዎች እንደሚጠቁሙት በመላዋ የዩናይትድ ስቴትስ ሁለት ሚሊዮን ሄክታር መሬት በሰደዱ እሳት ጋይቷል። አድማጮች ጎርጎሮሳዊ 2017 ተሰናብቶ አምና ሳይባል ከሞላ ጎደል ያስተናገዳቸውን ኩነቶች መለስ ብሎ የቃኘው የዕለቱ መሰናዶ በዚሁ አበቃ። ሳምንት በአዲሱ ጎርጎሮሳዊ ዓመት 2018 የመጀመሪያ መሰናዶ ለመገናኘት የቀጠሮ ሰው ይበለን። ሸየ ለገሰነኝ፣ ሰላም ሁኑ።